በናይሮቢ በሚገኝ ጃንክሽን በተሰኘ የንግድና የመዝናኛ ማዕከል ውስጥ ጀርመናውያን የፊልም ጥበብ የድረ መረቃ ተማሪዎችና ኬንያውያን የፊልም ባለሙያዎች ከፊት ለፊታቸው ባለ ትልቅ የቴሌቪዥን መስኮት ላይ ዓይናቸውን ተክለዋል። ቴሌቪዥኑ በፊልም ጠቢባን ዘንድ ትልቅ ክብር የሚሰጠውን የአካደሚ አዋርድስ ወይንም በሌላኛ መጠሪያው የኦስካር ሽልማት የመጨረሻ እጮች ዝርዝር በቀጥታ እያስተላለፈ ነው። የዝግጅቱ መሪዎች በአጭር የፊልም ዘርፍ ለመጨረሻ ዙር የታጩትን ይፋ ሲያደርጉ ጀርመናውያንና ኬንያውያኑ የፊልም ባለሙያዎች ሲጠብቁት የነበረው ስም ሲጠራና በደስታ ጩኸት ስፍራው ሲደምቅ አንድ ሆን ዋቱ ዋቴ ለዚህ ክብር የበቃው ፊልም ርዕስ ነው። ቃላቱ ከሀገሬው ዋነኛ መግባቢያ ቋንቋ ኪሲዋሊ የተወሰዱ ሲሆን ውርስ ትርጉማቸው ሁላችንም ማለት ነው። ፊልሙ በጎረጎሳውያኑ አቆጣጠር ዲሴምበር 2015 በሰሜን ምስራቅ ኬንያ ማንዴራ በምትባል ቦታ በመንገደኞች ማጓጓዣ አውቶብስ ላይ የተፈጸመ የሽብርተኞች ጥቃትን መሠረት አድርጎ የተሠራ ነው። በዚያ ዕለት የአልሸባብ ሽብርተኛ ቡድን አባላት የሆኑ ታጣቂዎች የክርስትና እምነት ተከታይ የሆኑ ተጓዦችን ለይተው ለመጨረስ ሲጥሩ የእስልምና እምነት የሚከተሉ ተጓዦች ጣልቃ በመግባት ሕይወታቸውን ለማዳን ያደረጉትን ግድል የሚዘክርም ነው። የሃምበርግ የመገናኛ ብዙሃን ትምህርት ቤት የፊልም ጥበብ የድረ ምረቃ ክፍል ተማሪ የሆነችው ካቲያ ቤንድራዝ የፊልሙ አዘጋጅ ናት። የተማሪዎች ኦስካር የሚሰኘውን ሽልማት ጨምሮ እስካሁን ከሰላሳ በላይ ሽልማቶችን የወሰደው ዋቱ ዋቴ ፊልም ለተለያዩ ክብሮች መብቃቱ ሰዎች የበጎነት ታሪኮችን ለመታደም ያላቸውን ፍላጎት አመላካች አድርጋ ቆጥረዋለች። ይሄ ሰዎች የደግነትና መደጋገፍ ታሪኮችን መስማት እንደሚፈልጉ ምልክት ነው። ስለሆነም ባካችሁ መሰል ተጨማሪ ታሪኮችን ለማየት ለማግኘት ለመንገር መሞክራችንን እንቀጥል። ምክንያቱም እንደዚያ ሲሆን ነው እውነታውን መቀየር የሚቻለው። በፊልም ውስጥ ተሳታፊ ከነበሩት መካከል የፊልሙ የአገልግሎት አስተዳዳሪ ብራሙኤል ኤሮና ተዋናይ ቻርሊ ካሩሚ ይገኙበታል። ፊልሙ ለኦስካር ሽልማት መታጨቱ የፈጠረባቸውን ስሜት በቅብብል እንዲህ ይናገራሉ በጣም ተደስተናል። የፊልም ኢንዱስትሪው በመላ በፊልም ውስጥ የተሳተፉ ሁሉም ደስታ ተሰምቶናል። ያሉኝ የቃላት ዝርዝሮች አሁን የሚሰማኝን ስሜት ደስታ ብቻ ብለው ይገልጹታል ብዬ አላስብም። ሀያ ሁለት ደቂቃዎችን የሚረዝመው ዋቱዋቴ ፊልም ለኦስካር የመጨረሻ ዙር መታጨቱ በተሰማበት ምሽት ለመጀመሪያ ጊዜ ለህዝብ ታይተዋል። በኬንያ የጀርመን ኤምባሲ ባልደረቦችን ጨምሮ የሀገራት አምባሳደራትና የኬንያ መንግሥት ባለሥልጣናት በተገኙበት ስነስርዓት ላይ ፊልሙ ከአንድ ወር በኋላ በሚደረገው የኦስካር ሽልማት ሥነ ሥርዓት ላይ በለስ እንዲቀናው መልካም ምኞታቸውን አስተላልፈዋል። ለዶችቬሌ ለተጠናቀረው ዘገባ ሀብታሙ ስዩም